የትራምፕ አስተዳደር የአረብ አገራት ከእስራኤል ጋር ያላቸውን ግንኙነት መልካም ለማድረግ ግፊት እያደረጉ ባሉበት ወቅት የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በዛሬው ዕለት ሱዳን ገብተዋል። ፓምፔዮ በሱዳን ቆይታቸው ከጠቅላይ ሚኒስትር አብደላ ሀምዶክና የሉዓላዊ መማክርት ሊቀመንበር ጄኔራል አብደልፈታህ አልቡርሃን ጋር ይገናኛሉ። ሱዳን ከእስራኤል ጋር ከሚኖራት ግንኙነት በተጨማሪ አሜሪካ ለሱዳን የሽግግር መንግስት የምታደርገውን ድጋፍ በምትቀጥልበት ሁኔታ ላይም እንደሚወያዩ የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አስታውቋል። የሱዳኑ ጠቅላይ ሚኒስትር ሀምዶክ ወደ ስልጣን የመጡት ከሰላሳ ዓመት በላይ ስልጣን ላይ የቆዩት የቀድሞ ፕሬዝዳንት ኦማር አልበሽር በደረሰባቸው ተቃውሞ ከስልጣን ከወረዱ በኋላ ባለፈው አመት ነሐሴ ላይ ነው። ፓምፔዮ ሰኞ እለት ፓምፔዮ ሰኞ ዕለት ጉብኝታቸውን ከእስራኤል በጀመሩበት ወቅት ከጠቅላይ ሚኒስትር ቤንጃሚን ኔትናሁ ጋር ተገናኝተዋል። በወቅቱ ባደረጉት ንግግርም አሜሪካ ከተባበሩት አረብ ኤምሬትስ ጋር ያላትን የመሳሪያ ልውውጥ ስምምነት በመጠቀም በመካከለኛው ምስራቅ የእስራኤል ወታደራዊ በላይነት እንዲጠበቅ እንደምትጥር ተናግረዋል። አሜሪካ ለእስራኤል ወታደራዊ ቴክኖሎጂና ስልታዊ ድጋፎችን የማድረግ የህግ አስገዳጅነት አለባት ያንን ማክበራችንን እንቀጥላለንም ብለዋል ፓምፔዮ አክለው አሜሪካ ከተባበሩት አረብ ኤምሬትስ ጋር በጸጥታ ጉዳዮች ላይ ከ20 ዓመት በላይ አብራ መስራቷንና ወታደራዊ ድጋፍ እንደምታደርግም ገልጸዋል ፓምፔዮ በመጪው ቀናት ወደ ባህሬንና የተባበሩት አረብ ኤምሬትስ እንደሚጓዙና የቀጠናው የጸጥታ ጉዳይ እንዲሁም እስራኤል በአካባቢው ካሉ አረብ ሀገራት ጋር ያላት ግንኙነት የሚጠናከርበት ጉዳይ የመወያያ አጀንዳቸው እንደሚሆን ተገልጿል።